እግዚአብሔር አምላካችን የተመሰገነ ይሁን። መልእክቴ ዛሬ በሮሜ ምራፍ 1 ቁጥር 16 ላይ ያተኮረ ነው። የወንጌልን ኃይል እናስታውስ የሚል ነው። የወንጌልን ኃይል በተመለከተ እዚህ ሮሜ መልእክት ላይ የተጻፈውን ቃል አካፍላቸዋለሁ እንደዚህ አይነት ሀሳብ ከጥቂት በፊት ከጥቂት ጊዜ በፊት አይተናል። ግን የወንጌልን ኃይል ማስታወስ በየጊዜው በጣም አስፈላጊ ነው። እና ቁጥር 16 ላይ ሐዋርያው ቅዱስ ጳውሎስ ምናልባት የድሮውን ትርጉም ያያችሁ፣ የትርጉም ልዩነት ትመለከታላችሁ። ምንድነው የሚለው ቁጥር 16? እኔ በክርስቶስ ወንጌል፣ አላፍርምና በቅድሚያ ለአይሁዳዊ እንዲሁም ደግሞ ለግሪክ የሚያምነውን ሁሉ ለማዳን እሱ ወንጌል የእግዚአብሔር ኃይል ነውና ብሎ ቁጥር 17 በእሱም ውስጥ የእግዚአብሔርን ጽድቅ ከእምነት ወደ እምነት የእግዚአብሔር ጽድቅ ከእምነት ወደ እምነት ይገለጣልና እንደተጻፈው ጻድቅ በእምነት ይኖራል ይላል። ይሄ በጣም አስደናቂ የእግዚአብሔር ቃል ነው። ምናልባት ከዚህ በፊት ይህንን ነገር ሰምተን ከሆነ ቁጥር 17 የማርቲን ሉተር የተባለው የፕሮቴስታንት እምነት እንቅስቃሴ ሲጀመር ካቶሊክ ገዳም ውስጥ እንዳለ በኃይል ልቡን የነካው ቁጥር 17 ነው። ገዳም ውስጥ መነኩስ የሆነው እያለ በጣም ጽድቅ ለመስራት ይፈልጋል። ብዙ እንትኖች ደረጃዎችን በጉልበቱ ተንበርክኮ ይወጣል። በጣም ብዙ ይጾማል፣ ገላውን ይገርፋል። ጽድቅ በሮሜ ካቶሊክ እምነት መሰረት ጽድቅ ማግኘት የሚቻልበት መንገድ ለማግኘት ብዙ ሞክሯል ግን አልተሳካም የመጽሐፍ ቅዱስ አስተማሪ ነው መዝሙረ ዳዊትን በደንብ በዶክተር ደረጃ እያስተማረ ነበር ሮሜንም እያስተማረ ባለበት ጊዜ ልክ ቁጥር 17 ላይ ልቡ ተነካ ምንድን ነው የሚለው ቁጥር 17 በሱም ውስጥ የእግዚአብሔር ጽድቅ ከእምነት ወደ እምነት ይገለጣል እንደ ተጻፈው ጻድቅ በእምነት ይኖራል ጽድቅ የሚባለው ነገር በእምነት ነው የሚገኘው በሃይማኖተኝነት አይገኝም በካቶሊክነት፣ በኦርቶዶክስነት፣ በጴንጤነት አይገኝም ጽድቅ። ጽድቅ የሚገኘው በእምነት ነው። ይሄ ይሄ ነገር ነው የማርቲን ሉተርን አእምሮ ሙሉ በሙሉ የለወጠውና በቀጥታ ወደ አሁን ወደምንከተለው አይነት የእምነት አይነት የመጣው እና በጣም አስደናቂ ክፍል ነው። ግን ቁጥር 16 ላይ ይሄ እምነቱ የመጣበትን መሳሪያውን ይናገራል። እኔ በክርስቶስ ወንጌል አላፍርም። ወንጌል ዝም ብሎ በወንጌል አላፍርም አይደለም ጳውሎስ ያለው። የግሪኩ እና እዚህ የቀጥተኛው ትርጉም የሚናገረው ወንጌል የክርስቶስ ነው፣ በክርስቶስ ወንጌል አላፍርም። ወንጌል ባለቤት አለው። እግዚአብሔር ነው የወንጌል ባለቤት፣ ክርስቶስ ነው የወንጌል ባለቤት። እና በቅድሚያ ለአይሁዳዊ እንዲሁም ደግሞ ለግሪክ የሚያምነውን ሁሉ ለማዳን እሱ የእግዚአብሔር ኃይል ነው ብሎ ይናገራል እና እኔ ትንሽ እንደ መግቢያ ስለ ሮሜ መልእክት ልናገር እፈልጋለሁ። የሮሜ መልእክት መግቢያ ላይ ነው አሁን ያለነው ምዕራፍ አንድ ላይ መጽሐፍ ቅዱስ ውስጥ የክርስትና እምነት ማዕከሉ እምነት ነው። ራሱ ማዕከላዊ ሀሳቡ እምነት ነው። በእምነት ነው የእግዚአብሔርን ጽድቅ የምናገኘው። በእምነት ነው በዚህ ዓለም ላይ ልንኖር የምንችለው እምነት የሚባለው ቃል መተርጎም አለበት። በሂብሩ እና በግሪክ በሁለቱም ቋንቋዎች እምነት የሚባለው ነገር ሰዎች የሚያስቡት ሀሳብ ላይ የተመሰረተ ነገር ሳይሆን በእግዚአብሔር መገለጥ ላይ ያረፈ እርግጠኝነት ነው። እምነት የሚባለው ነገር እግዚአብሔር እውነቱን ገልጧል፣ የደህንነትን መንገድ ልክ ይሄ እውነት ነው፣ ትክክል ነው ብለን እርግጥ ነው ብለን በአይምሯችንና በልባችን፣ በነፍሳችን፣ በመንፈሳችን እርግጠኝነቱን ስንቀበል እምነት አገኘን ማለት ነው። እና ይሄ የእምነቱ ማዕከላዊ መሰረት ግን የተገለጠው ወንጌል ነው። እዚህ ጋ ስላይዴ ላይ እንደምታዩት ወንጌል የሚለው ቃል በግሪክ ዩዋንጌሊዮን የሚል ቃል ነው። ዩዋንጌሊዮን ማለት ከግሪክ የመጣ ነው። ዩ እውነት ነው ዋንጌሊዮን ደግሞ የሚባለው የዜና ነው። እውነተኛ ዜና፣ መልካም ዜና፣ የምስራች ዜና፣ ጥሩ መልእክት፣ መልካም መልእክት ማለት ነው። ጠቃሚ የሚያዋጣ መልእክት፣ ብዙ መልእክት መስማት እንችላለን። በዓለም ላይ በጣም ብዙ መልእክቶች አሉ። ግን የሚጠቅም እና የሚያዋጣ ለህይወት ለህይወት ለውጥ የሚያመጣ እውነተኛ መልእክት የወንጌል መልእክት ነው። ስለዚህ ወንጌል የሚለው ቃል የምስራች ቃል የመልካም ዜና ጥሩ መልእክት፣ ጠቃሚ የሚያዋጣ የሚገነባ የሚለውጥ መልእክት የሚል መልእክት ነው። ይህንን የተቀበለ ሰው ይለወጣል። አይተናልኛ ወንጌል በመልእክትነቱ የመጽሐፍ ቅዱስ እምነት ዋና ማዕከል ነው። ክርስትና፣ እውነተኛ ክርስትና፣ መጽሐፍ ቅዱሳዊ ክርስትና። እኔ ክርስትናን ለሁለት ነው የምከፍለው። መጽሐፍ ቅዱሳዊ ክርስትና አለ፣ መጽሐፍ ቅዱሳዊ ክርስትና የማይባል አለ። በአለም ላይ ክርስቲያን ከሚሉት መካከል ዘጠና አምስት በላይ ፐርሰንቱ መጽሐፍ ቅዱሳዊ ክርስትና አይደለም። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ክርስትና መሰረቱና እምነቱ ወንጌል ነው። እግዚአብሔር ይመስገን እና የወንጌል ኃይል እናስታውስ በሚለው ርዕስ ውስጥ ጥቂት ነገሮችን እንድታስቡ፣ ወንጌልን ለመመስከርም ሆነ በወንጌል ለመኖር እንዳታፍሩ የሚያሳስብ መልእክት ነው ዛሬ የማቀርበው እና ቁጥር 16ን እንደገና ላንብብላችሁ እኔ በክርስቶስ ወንጌል አላፍርም። ይሄንን ያለው ሐዋርያው ቅዱስ ጳውሎስ ነው። እኔ በክርስቶስ ወንጌል አላፍርምና አላፍርም፣ ምክንያቱም በቅድሚያ ለአይሁዳዊ እንዲሁም ደግሞ ለግሪክ የሚያምነውን ሁሉ አይሁዳዊም ይሁን ግሪክ ለማዳን ይሄ ወንጌል የእግዚአብሔር ኃይል ነው ብሎ ነው የሚናገረው። እና መጀመሪያ ነጥቤ ላይ ታዲያ ወንጌልና መሰረታዊ ምንጩ የሚል ጥቂት ነገሮችን ላሳያችሁ እፈልጋለሁ። ሐዋርያው ቅዱስ ጳውሎስ ወንጌል አሁን በክርስትና ውስጥ እውነተኛ መጽሐፍ ቅዱሳዊ ክርስቲያኖች በሙሉ የሚባሉትን ስታዩ በጣም አናሳዎች ጥቂቶች ቢሆኑም እምነታቸው ወንጌል ነው። ሃይማኖተኞች አይደለንም፣ እኛ የወንጌል ተከታዮች ነን እኛ እና እውነተኛ አማኞች ቁጥር አንድ ላይ የወንጌል ምንጭ ማን እንደሆነ ሲያስረዳ አሁን የእግዚአብሔር ቃል እንዲህ ነው የሚለው ቁጥር አንድ ሐዋርያ ለመሆን የተጠራ የኢየሱስ ክርስቶስ አገልጋይ ጳውሎስ ለእግዚአብሔር ወንጌል ተለየ ብሎ ይናገራል። ይሄ ወንጌል የእግዚአብሔር ወንጌል ነው እና ጳውሎስ የሚናገረው እኔ የኢየሱስ ክርስቶስ አገልጋይ እንድሆን ሐዋርያ ለመሆን ስትጠራ የተለየሁት ለእግዚአብሔር ወንጌል ነው። ወንጌልን በማመን ወንጌልን በመስበክ ለወንጌል ክብርና ለወንጌል አገልግሎት ለመቆም ነው የተጠራሁት። ይሄ ነው የአገልግሎቱ ማዕከል። ሐዋርያት በዘመናት የመጽሐፍ ቅዱሱ እግዚአብሔር አማኞችን፣ አገልጋዮችን፣ ሐዋርያትን የተለዩ ልዩ ሆነው እንዲቆሙ ያደረገው ለእግዚአብሔር ወንጌል ነው። የእግዚአብሔር ወንጌል አስደናቂ ወንጌል ነው። ቅድም ለማብራራት ሞክሬአለሁ፣ የወንጌልን ትርጉም የምስራች ዜና ነው። በጣም የሚገርም የምስራች የደስታ ዜና ነው ወንጌል እና ይሄ ወንጌል ምንጩ እግዚአብሔር ነው። እግዚአብሔር ስለሆነ ምንጩ የደስታ ዜና ነው። የምስራሽ ዜና ነው። ሰዎች የጎደላቸውን ነገር የሚያሟላ ዜና ነው። ሰዎች የእግዚአብሔርን ክብርና የእግዚአብሔርን ምሕረት በነፃ እንዲያገኙ ወደ ነፃ እምነት የሚያመጣቸው ክብር ነው። ለኃጢአት የሚያጋልጥ ለኃጢአት እና ለምኞት የሚዳርግ አይደለም። በንጽህና በቅድስና እግዚአብሔርን እያከበር እንድንኖር የሚያደርግ ነው። ቁጥር ሁለት ላይ ስንመጣ እዚሁ ሮሜ ምዕራፍ አንድ ላይ ተመልከቱ። ምን ይላል? እሱንም በነቢያቱ በቅዱሳን መጽሐፍት ውስጥ አስቀድሞ ተስፋ ሰጥቷል ብሎ ይህ ወንጌል በብሉይ ኪዳን፣ በነቢያት በአባቶች በእነ አብርሃም የተነገረ ተስፋ የተሰጠለት ነው። አንዳንዶች እኛ አገር የኛ ወንጌል እምነት ውስጥ ከገባንበት ጊዜ ጀምሮ ከመግባታችንም በፊት ሲነገር የነበረው ይሄ መጤ ሃይማኖት ነው እየተባለ ነው። መጤ ነው፣ መጤ ነው፣ መጤ ነው ሲባል ነው የሰማ ነው። እኔ እንደውም ጎጃም ታስረናል፣ እኛ የተወሰነ ሰዎች እናትም ነበረች። እዛ የምንሰማው ነገር በሙሉ እናንተ የሲአይኤ ወኪሎች ናችሁ፣ የሆነ የሲአይኤ መልእክት ነው እዚያ ሀገር የምታስተላልፉት ይሉን ነበር። ግን አይደለም። ወንጌል በቅዱሳን መጽሐፍት አስቀድሞ የተነገረ እግዚአብሔር በነቢያቱ በቅዱሳን መጽሐፍት ውስጥ አስቀድሞ የሰጠው ተስፋ መግለጫ ነው። ወንጌል ድሮ ተስፋ ተሰጥቶበት ነበር። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ የእኛን ሥጋ ለብሶ በቀራኒዮ መስቀል ላይ ተሰቅሎ ሞቶ ተነስቶ እርግጥ የሆነ ነገር ነው። ተነግሮለታል፣ ተፈጽሟል። አሁንም እዚህ የሚነገረው ነገር መጽሐፍ ቅዱስ ላይ ምንም ምንም ጥርጥር የለውም፣ ይፈጸማል። ጌታ ኢየሱስ ክርስቶስ እንደሚመጣ ዳግም እንደሚመጣ እና በቅርብ ቀን ከወንድሜ ከዮሴፍ ጋር አንዳንድ ነገሮች እናወራ ነበር ሰዎች በዚህ ምድር ላይ ምንም አይነት ሰዎች የሆኑ ደስት ነው የሚሆኑት፣ አቧራ ነው የሚሆኑት ሰዎች ይለይ ነበር እና ልክ ነው። ደስት ነው የምንሆነው ግን ተስፋ አለን። አንድ ቀን ተነስተን እኛ አማኞች ከጌታ ከኢየሱስ ክርስቶስ ጋር አብረን እንሆናለን። ይሄም ተነግሯል፣ ይሄም ይፈጸማል። አሁን ብዙ ነገሮችን ማሰብ ትችላላችሁ። እዚህ ወንጌልና መሰረታዊ ምንጩ እያልኩ ነው አሁን እየተናገርኩ ያለሁት። ቁጥር ሶስት ላይ ስንመጣ ምን ይላል? እንደ ስጋ ከዳዊት ዘር ተወልዶ ስለነበረው ስለ ልጁ ስለ ጌታችን ኢየሱስ ክርስቶስ ነው። አዝናለው እኔ አንዳንድ ቦታ ስብከትና ትምህርት ስሰሙ ሰዎች ጌታችንን ኢየሱስ ክርስቶስን ኢየሱስ ኢየሱስ ኢየሱስ ብቻ ብለው ሲጠሩት መጽሐፍ ቅዱስ በክብር ነው የሚጠራው ጌታችንን ኢየሱስ ክርስቶስን እዚህ ላይ ቁጥር ሶስት ላይ ወንጌል ከስጋ በዳዊት ዘር ከዳዊት ዘር ተወልዶ ስለነበረው ስለ ጌታ ስለ ኢየሱስ ክርስቶስ ነው። የእኛ ኢየሱስ ጌታ ኢየሱስ ክርስቶስ ነው። ዝም ብሎ ኢየሱስ የምንለው የቆሎ ጓደኛችን አይደለም። የከበረ በጣም ክቡር፣ በጣም ዘላለማዊ፣ ሁሉን የሚያውቅ፣ ሁሉን የሚችል፣ እጅግ በጣም ከይምሯችን በላይ የከበረ ንጉሥ ነው ጌታ ኢየሱስ። እግዚአብሔር ይመስገን። ስለዚህ ይሄ ወንጌል ስለ ልጁ ስለ ጌታ ስለ ኢየሱስ ክርስቶስ ነው። ምንጩ እግዚአብሔር ነው። የሚናገረው ና የሚያወራው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ቁጥር አራት ላይ ስትመጡ፣ ቁጥር አራት ና አምስት ላይ በጣም የሚገርም ነገር ይናገራል። እንደ ቅድስና መንፈስ ከሙሳም በመነሳት የእግዚአብሔር ልጅ ሆኖ በኃይል በተገለጠው በህዝቦች ሁሉ መካከል ስለ ስሙ ለእምነቱ መታዘዝ እንዲኖር እኛ በእሱ ጸጋንና ሐዋርያነትን ተቀብለናል፣ ብሎ ይሄ አገልግሎቱ ወንጌል የሚባለው ነገር በሙሉ ትኩረቱም ጅማሬውም መጨረሻውም መካከሉም ስለ ጌታ ስለ ኢየሱስ ክርስቶስ ነው። የቤተ ክርስቲያን አገልግሎት ትኩረቱ ስለ ወንጌል አገልግሎት ነው። መዝናናት፣ ማዝናናት አይደለም። ትንቢት ጭፈራ አይደለም። የክርስቶስ ኢየሱስን የማዳን ስራ መናገር ነው የወንጌል አገልግሎት። ቁጥር ስድስት እዚህ ላይ ሲመጣ ከሱም መካከል እናንተ ደግሞ በኢየሱስ ክርስቶስ የተጠራችሁ ናችሁ ብሎ ሐዋርያው ቅዱስ ጳውሎስ በወንጌል አገልግሎት እምነት እኔና እናንተ ሰዎች ሁሉ ወደዚህ ወደ ክርስቶስ እምነት እንዲመጡ በወንጌል ነው የተጠራ ነው። በሌላ በምንም መንገድ በሌላ በምንም መንገድ በሌላ በምንም ትምህርት በሌላ በምንም ሃይል ወደ እግዚአብሔር ቤት ልንጠራ አንችልም። የምንጠራው በወንጌል ነው። የምንቆመው በወንጌል ነው። የምንድነውም በወንጌል ነው። እግዚአብሔር ይመስገን። ቁጥር 10 ላይ ሲመጣ አሁን ቁጥር 9 እና 10ን አብሬ ነው የማነበው በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ብሎ ስለ እናንተም ሁልጊዜ ሳላቋረጥ በጸሎቶቼ አሳስባለሁ ብሎ ሮም ውስጥ ሄዶ ለማገልገል የነበረውን ጥማት ጳውሎስ ወደ ኢየሩሳሌም አካባቢ ሆኖ ሲናገር ታያላችሁ። በልጁ ወንጌል በመንፈሴ የማገለግለው አሁን እኔ እዚህ ጋ መጀመሪያው ነጥቤ ላይ ልናገር የምፈልገው ነገር ለእናንተ ለምትሰሙኝ፣ ወንጌል ምንጩ እግዚአብሔር ነው። ወንጌል የልጁ የክርስቶስ ነው። ወንጌል የልጁ የክርስቶስ ነው። እንደገና ቁጥር ዘጠኝ ላይ ወንጌል በልጁ ወንጌል በመንፈሴ ማገለግለው ሲል አሁንም ወንጌል የእግዚአብሔር የክርስቶስ ቁጥር 16 ላይ ስንመጣ የክርስቶስ ነው ብሎ ወንጌል ምንጩ እግዚአብሔር ነው። የሰው የፈጠራ ስራ ወይም የሰው ጽንሰ ሀሳባዊ እና መላምታዊ ግኝት አይደለም። ሰዎች ተሰባስበው አይ እንደዚህ ብንል ጥሩ ነው ለሰዎች ምናልባት ይጠቅም ይሆናል ብለው ያመጡት አስተሳሰብና አመለካከት አይደለም። ወንጌልን ያመነጨው እንዲመጣ ያደረገው በትንቢት የተናገረው ደግሞ መጥቶ በክርስቶስ በኩል ለሰዎች እንዲገለጥ ያደረገው ራሱ እግዚአብሔር ነው። ወንጌል የእግዚአብሔር ነው። አሁን መጨረሻው አካባቢ ስላይዴ ላይ እንደምታዩት፣ ወንጌል በነገር ሁሉ እንደምታዩት የእግዚአብሔር ነው። ወንጌል እኛ የዳንበት መልእክት ነው። ወንጌል የልጁ የኢየሱስ ክርስቶስ ነው። የሰዎችና የቡድኖች አይደለም። ወንጌል የነከሌ አይደለም የጴንጤዎች የኦርቶዶክሶች የካቶሊኮች የሚባል ነገር አይደለም። ወንጌል የእግዚአብሔር ነው። እግዚአብሔር ይመስገን። ስለዚህ የንሆኑ የእግዚአብሔር ሰዎች አይደለም ወንጌል፣ ወንጌል የእግዚአብሔር ነው እና ይህንን በደንብ በልባችንና በሕይወታችን ብንይዝ ለእኛም ለሰዎችም ጠቃሚዎች ልንሆን እንችላለን። የምንናገረው ንጹህ የእግዚአብሔርን ወንጌል ይሆናል ማለት ነው። ክብር ለእግዚአብሔር ይሆናል። አሁን በሁለተኛ ደረጃ የማሳያችሁ ነገር የጳውሎስ ጥልቅ እምነት ነው። ጥልቅ መረዳት ብዬ ነው ያስቀመጥኩት። በእንግሊዝኛ ኮንቪክሽን ልትሉ ትችላላችሁ። ጥልቅ መረዳት። አሁን ቁጥር 16 ላይ ስትመጡ ከላይ ጀምሮ እየተናገረ መጥቶ ምንድን ነው ያለው? እኔ በክርስቶስ ወንጌል አላፍርም ብሎ ሲናገር ታያላችሁ። ጳውሎስ የሚለው እኔ ይሄ ወንጌል እግዚአብሔር የጀመረው በጌታችን በኢየሱስ ክርስቶስ በኩል የመጣው ከዳዊት ዘር በሆነው በማርያም በተወለደው እና እንደዚህ ታሪካዊ እውነቱ በሙሉ ቁልጭ ብሎ የተገለጠው ይሄ ወንጌል ያዛፍራሉ ወይ የሚል ጥያቄ ስትመጡ እኔ በክርስቶስ ወንጌል አላፍርም ብሎ ሲናገር ታያላችሁ። ጳውሎስ የሚያጸናው ይሄ የእኛ ወንጌል የመጽሐፍ ቅዱስ ወንጌል ባለቤት አለው ብሎ ነው በመጀመሪያ የሚናገረው። አሁን የዚህ የድሮውን ትርጉም የያዛችሁ ይሄንን ጥቅስ ስታነቡ የምታዩት ነገር አለ ብዬ የተናገርኩት ይሄ የ1889 የአባ አብርሃም የአማርኛ የመጀመሪያው ትርጉምና የእንግሊዝኛው ኪንግ ጀምስ ደግሞም የግሪኩ ሪሲቭድ ቴክስት የሚባለው ያላቸውን ቃል ነው። በክርስቶስ ወንጌል ነው የሚለው ሌሎቹ ከ1936 ዓ ም ጀምሮ እስከ 2000 ዓ ም የታተሙ የመጽሐፍ ቅዱስ ትርጉሞች በሙሉ ክርስቶስ የሚለውን ቆርጠው አውጥተውታል። እና የወንጌል የክርስቶስ ነው፣ የጳውሎስ አይደለም፣ የፓስተር አይደለም። ቅድም እንደተናገርኩት የጴንጤዎች አይደለም፣ የኦርቶዶክሶች አይደለም። ወንጌል የጌታችን የኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ስለዚህ ወንጌል ምን አለው ማለት ነው? ባለቤት አለው። ባለቤቱ ክርስቶስ ነው። ባለቤቱ እኛ አይደለን። ባለቤቱ ክርስቶስ ነው። ባለቤቱ ጌታ ኢየሱስ ክርስቶስ ዋጋ ከፍሎ ያመጣው ያ ዋጋ ስላለው ክብር የሚሰጠው ጥቅምም ኃይልም በረከትም ያለው ነገር ነው። ወንጌል በጣም አስደናቂ መልእክት ነው። ቅድም ብዙ አይነት መልእክቶች ሰምተናል። በምድር ላይ እንደዚህ አይነት ጠቃሚና የሚያዋጣ የምስራች የሆነ መልእክት የለም። በአለም ላይ ዜና መስማት እንችላለን፣ ፍልስፍና ማንበብ እንችላለን፣ ማአት አንብበናል። የሃይማኖት መጽሐፍ ማንበብ እንችላለን፣ ግን እንደ ወንጌል መልእክት የማያሳፍር መልእክት የለም። ይሄኛው አያሳፍርም። ሌሎቹ በሙሉ ዘንዶፍ ዘደይ ያሳፍራሉ። ጳውሎስ ለዚህ ነው መቶ በመቶ አምኖበት ነው። በነገራችን ላይ ጳውሎስ ያን ጊዜ ጳውሎስ ስለ ራሱ ሲናገር ገማሊያል በተባለ ከአዋቂዎች ሁሉ አዋቂ በሆነ የሃይማኖት አስተማሪ እግር ስር ቁጭ ብሎ የተማረ ሰው ነው። እኔ በገማሊያል እግር ስር ተቀምጬ የተማርኩ ከፈሪሳዊ ፈሪሳዊ፣ ከአይሁዳዊ አይሁዳዊ፣ ከአዋቂ ብትሉ አዋቂ። ያላነበበው ምናልባት ያላነበበው በሲሊሲያ በምትባል ከተማ ውስጥ ነው ተወልዶ ያደገው፣ ትልልቅ ዩኒቨርሲቲዎች ያኔ የነበሩበት ያላነበበው ፍልስፍና፣ ያላነበበው የፓጋን ጽሑፍ እንዳልነበረ ነው የምንረዳው። ይሄ በጣም አዋቂ የነበረ ሰው እምነቱን በሙሉ የጣለበት በጣም አስደናቂ የሆነ የምስራች መልእክት ነው ወንጌል። ስለዚህ ነው አላፍርበትም። ሌሎች ያነበብኳቸው ነገሮች አሉ፣ የሰው ስራዎች ናቸው። ይሄ ግን የእግዚአብሔር ነው፣ አላፍርበትም። እኔ እዚ ጋ ይህንን በመናገር አንዳንድ ነገሮች አስፍር ያለው ስላይዴ ላይ፣ ሰዎች ብዙ የሚያፍርባቸው ነገሮች አሏቸው። እናንተ ታውቃላችሁ፣ ኃጢአት አሳፋሪ ነው። ኃጢአት አሳፋሪ ነው። ክፋት አሳፋሪ ነው። ሰዎች የሚያፍሩባቸው ብዙ ነገሮች አሉ። የሚመኩባቸው ትምክቶቻቸው፣ ትቢቶቻቸው በመጨረሻ የሚያሳፍሯቸው በጣም ብዙ ሰዎች አሉ። በዚህ ምድር ላይ የሰው ልጅ በመጨፍጨፋቸው፣ በዘረኝነታቸው፣ በሚመኩባቸው ነገሮች በሙሉ ሰዎች የሚያፍሩባቸው ጊዜዎች ይመጣሉ። ወንጌል ግን አያሳፍርም። ሐዋርያው ቅዱስ ጳውሎስ የሚለው በወንጌል በክርስቶስ ወንጌል ምን አላደርግም? አላፍርም። የሚያሳፍር አይደለም። ዝም ብሎ ተነግሮ የማይሰራ ተወርቶ ምንም የማይፈይድ ነገር ከሆነ አዎ፣ አንዳንድ ነገር ያሳፍራል። የምናወራቸው ነገሮች ያሳፍራሉ። የክርስቶስ ወንጌል ግን አያሳፍርም። ምክንያቱም ምንድን ነው? እውነት ነው። የክርስቶስ ወንጌል በራሱ በእግዚአብሔር የመነጨ እና ወደ ሰዎች ልጆች ለሰዎች ልጆች ጥቅም የመጣ ነው። የክርስቶስ ወንጌል የከበረ ነው። ስለ ኃጢአት ስለ አመፅ ስለ እርኩሰት ሞቲቬሽን የሚሰጥ አይደለም። ኃጢአት ልክ አይደለም፣ አመፅ ልክ አይደለም፣ ከእግዚአብሔር እና ከእግዚአብሔር መንግስት፣ ከዘላለም መንግስት ያርቃል የሚል ነው። የክርስቶስ ወንጌል ዓላማው ዘላለማዊ ነው። ሰዎችን ከኃጢአትና ከዓመፅ አውጥቶ የይቅርታ ኃይል በሕይወታቸው እንዲሰራ አድርጎ የመንግስተ ሰማይ ወራሾች እንዲሆኑ ማድረግ ነው። ስለዚህ ዓላማው እጅግ በጣም የላቀ ነው። ከዚህ የተነሳ እባካችሁ ስሙኝ፣ እምነታችን አሳፋሪ አይደለም። የእኛ እምነት አሳፋሪ አይደለም። በክርስቶስ ወንጌል አለ ጳውሎስ። ምን አላደርግም? አላፍርም። ይሄ የአይሁድ ሃይማኖት ተከታይ የነበረ ሰው ነው የአይሁድ ሃይማኖት ሰባኪ የነበረ ሰው ነው። የአይሁድ ሃይማኖት አስተማሪ የነበረ ሰው ነው። እንደውም የአይሁድ ሃይማኖት አስተማሪና ተቆርቋሪ የነበረ ሰው ስለነበረ ሐዋርያ ስራ ምዕራፍ ዘጠኝ ላይ ብትመለከቱ ከሊቀ ካህናቱ ደብዳቤ ተሰጥቶት አማኞችን እንደኔና እንደናንተ አይነት አማኞችን ለማሳሰር፣ ለማስገደል፣ እስር ቤት ለመጣል ተልዕኮ ተሰጥቶ ይመላለስ የነበረ ሰው ነው ሐዋርያው ቅዱስ ጳውሎስ። ግን የማያሳፍር ወንጌል ነው ያገኘው ወንጌል የክርስቶስ ወንጌል አያሳፍርም እግዚአብሔር ይመስገን ጳውሎስ በክርስቶስ ወንጌል አላፍርም አለ አሳፋሪ አይደለም ምክንያቱም እውነት ነው በኛ ህይወት ውስጥ ለውጥ አምጥቷል በጳውሎስ ህይወት ለውጥ አምጥቷል በእኔ ህይወት ለውጥ አምጥቷል በብዙ ሺህ ሰዎች ውስጥ እኔ እንኳን እያወቅኩ ለውጥ ያመጣ አስደናቂ መልእክት ነው። ግን የማይታፈርበት ሌላም ነገር እንዳለው ሐዋርያው ቅዱስ ጳውሎስ እዚህ ቁጥር 16 ላይ ይናገራል። ተመልከቱ፣ ቁጥር 16ን እንደገና አነበዋለሁ። እኔ በክርስቶስ ወንጌል አላፍርምና በቅድሚያ ለአይሁዳዊ በመጀመሪያ እንዲሁም ደግሞ በሁለተኛ ደረጃ ለግሪክ ሰው፣ ግን አይሁዳዊም ይሁን ግሪክ የሚያምነውን ሁሉ ለማዳን ወንጌል እሱ የእግዚአብሔር ኃይል ነውና ብሎ ነው የተናገረው። ወንጌል አያሳፍርም፣ ምክንያቱም የእግዚአብሔር ኃይል ነው። አሁን እዚህ ጋ እንዴ አጻጻፉ አወቃቀሩን ስትመለከቱት ትደነቃላችሁ። ወንጌል የክርስቶስ ወንጌል አያሳፍርም። ለምንድን ነው የማያሳፍረው? የእግዚአብሔር ኃይል ስለሆነ ነው። ወንጌል የእግዚአብሔር ኃይል ነው። ወንጌል ኢዚ ኳልቱ የእግዚአብሔር ኃይል ብላችሁ ልትሉ ትችላላችሁ። የእግዚአብሔር ኃይል የሚባለውን ነገር ጥቂት ማሰብ ጥሩ ነው። እግዚአብሔር፣ የእኛ እግዚአብሔር ሰማይንና ምድርን በጥበቡ የፈጠረ አስደናቂ አምላክ ነው። የእኛ እግዚአብሔር በወንጌል የተገለጠው ያ የሰማይና ምድርን የሰራው ኃይል ነው። በቅርብ ቀን የትናንትና አርብ ደብረ ብርሃን ላሉ አገልጋዮች ከእንግሊዝና ከዚህ ስናስተምር ነበር፣ በቪዲዮ እና። አስተማሪው ምን አለ? እኔ እኔ ፓርት ነኝ። ምን አለ? የፍጥረትን መጽሐፍ ስንመለከት ዘፍጥረት መጽሐፍ እግዚአብሔር ሰማይና ምድርን ፈጠረ ብሎ በስድስት ቀን ውስጥ በሰማይና በምድር ውስጥ ያሉትን ፍጥረታት በሙሉ ይሁን በማለት ነው የፈጠረው። እና እግዚአብሔር በተአምራዊው ስራው የሆነ ግራጁዋል የሆነ የሚባል ነገር የለበትም። ልክ ይሁን ሲል እግዚአብሔር ነገሮች ሁሉ ሆነዋል። በሐዋርያቱ አገልግሎት እግዚአብሔር ሲፈውስ ግራጅዋል የሆነ ነገር አልታየም። ሽባውን ተነስ ሲሉት ምንድን ነው ያደረገው? ወዲያውኑ ነው የተነሳ። ሙታንን ጌታ ኢየሱስ ሲያስነሳ አንተ አላዛር አላዛር ሆይ ናውጣ ብሎ ሲናገር ወዲያውኑ ነው ነፍሱ ከአካሉ ጋር ተዋህዳ የወጣው። የእግዚአብሔር ተአምር ቅጽበታዊ ነው። ወዲያው ነው የሚሆነው። እግዚአብሔር በስራው አስደናቂ ነው። ይሄ ይህንን አይነት ቅጽበታዊ ስራ ማድረግ የሚችል እግዚአብሔር ምን አይነት ኃይል አለው? ከምንገምተው ከምናስበው በላይ ኃያል ነው ይሄ የእኛ እግዚአብሔር። ይሄ የምናየው ነገር ሁሉ እኛም ራሳችን የእግዚአብሔር የፍጥረት የፈጠራ ኃይል ውጤቶች ነን። ብዙ ጊዜ ሰዎች የማይገባቸው ይሄ ነው እግዚአብሔር ታላቅ ኃያል ኃይሉ፣ ችሎታው እና ጥበቡ፣ አሰራሩ ከምናስበው በላይ የሆነ ቅጽበታዊ ሊሆን እና የሆነ እንደሆነ ማሰብ ይገምታቸዋል። ሰዎች ልክ እንደኛ በጊዜ የተገደበ በጊዜ በሂደት ነገሮችን የሚያከናውን ይመስላቸዋል። እግዚአብሔር ይሁን የሚለው ነገር አሁኑኑ ይሆናል እንዳውም እንደ ምሳሌ የተነገረው ነገር ምንድን ነው? በዛ በትምህርት ላይ ዮሐንስ ወንጌል ምዕራፍ ሁለት ላይ ነው። ዮሐንስ ወንጌል ምዕራፍ ሁለት ላይ ጌታችን ኢየሱስ ክርስቶስ በሰርግ ቤት ተገኘ እና ሰርግ ቤት ተገኝቶ ሰርግ ቤት ላይ የሚጠጣ ነገር አለቀ፣ ወይን አለቀ እና ማርያም መታ የወይን ጠጅ እኮ የላቸውም ብላ ስትናገር ጌታ ኢየሱስ ያሉትን የድንጋይ ጋኖች ውሃ ይሙሉ አለ። ውሃ ሞሉ ከዛ ቀታችሁ ለዋናው አስተናባሪ ስጡት አለ። ወዲያውኑ፣ በቅጽበት፣ ደቂቃ በደቂቃ ውስጥ፣ በሰከንድ ውስጥ ውሃው ወደ ወይን ጠጅነት ተቀየረ። እንደዚህ አይነት ችሎታ አለው እግዚአብሔር በሽተኞችን ኢሚዲየትሊ የመፈወስ ግን፣ በትክክል በውሸት ሳይሆን በእውነት ተአምር የማድረግ ችሎታና ኃይል አለው። ስለዚህ የእግዚአብሔር ወንጌል ሲሰበክ ወደ ሰሚዎቹ የሚተላለፈው ነገር አሁን ተመልከቱ፣ በደንብ አስተውሉ። የእግዚአብሔር ወንጌል በእውነት ሲሰበክ ወደ ሰሚዎቹ ኢየሱስ ክርስቶስ እንደሚያድን በቀራንዮ መስቀል ላይ ለእኛ እንደተሰቀለ መልእክቱ ሲነገር በሰው ውስጥ የሚሰርጸው የእግዚአብሔር ኃይል ነው። የምን ኃይል? የማዳን ኃይል። ይሄ እውነት በብዙ ቤተክርስቲያኖች ስላልታወቀ ሰዎች የእግዚአብሔር ኃይል የሚመጣው ከተለያየ ምንጭ ይመስላቸዋል። ወንጌል ነው የእግዚአብሔር ኃይል የሚያምነውን ለማዳን። ወንጌል ነው የእግዚአብሔር ኃይል። ስለዚህ ወደ ሰሚዎቹ የሚተላለፈው ኃይል ነው። ይሄ ኃይል የሚባለውን ከዚህም በፊት በግሪክ ምን እንደሚል ስተረጉም ሰምታችሁኛል። በግሪክ ዱናሚስ ነው ኃይል፣ የእግዚአብሔር ዱናሚስ ነው። ነው የሚለው ምን ማለት ነው? እኛ ገር ድማሚት ብለን የተረጎምነው ነው። ዱናሚስ ድማሚት ተራራ ትልልቅ ድንጋዮች የምናፈርስበት ፈንጂል። ይሄኛው ግን ይሄኛው ዱናሚስ ያ ዳይናማይት እንደዛ ነው። ይሄኛው ዱናሚስ ግን ፈንጂ አይደለም። የማያፈርስ የሚነካ፣ የሚለውጥ ሰዎችን አሮጌ ልባቸውን የሀጢአተኝነት ልባቸውን አስወግዶ አዲስ ልብ አዲስ መንፈስ የሚሰጥ እና አዲስ መንፈስና አዲስ ልብ እንዲጠሙ የሚያደርግ አስደናቂ ለውጥ አምጪ ነው። ጳውሎስን አመለካከቱ 180 180 360 ዲግሪ ለውጦታል። ሙሉ ለሙሉ ነው የለወጠው። ጌታ ኢየሱስ ክርስቶስን ሲያመን ከጌታዬ ከኢየሱስ ክርስቶስ እውቀት ውጪ ሌላ ነገር እንዳላውቅ ወስኛለሁ ከጌታዬ ከኢየሱስ ክርስቶስ ውጪ ሌላው ሁሉ እንደ ጉድፍ እቆጥረዋለሁ ብሎ ያሰኘው ይሄ የወንጌል ኃይል በውስጡ ያመጣው ለውጥ ነው። እኔ ላለሁ በጣም አክራሪ ኦርቶዶክስ ነበርኩ። ከልጅነት የጀምሮ የእኔን ልብ የለወጠው የወንጌል ኃይል ነው። እግዚአብሔር ይመስገን። መጀመሪያ ወንጌል የሰማሁበት ቤተ ክርስቲያን ከአራት ከዚህ ከቀሀስ የሚባለው ትምህርት ቤት ወደ አብሮኝ የሚወጣ የሚገባ ልጅ አንድ ቀን ገብርኤል አስቀድሼ ስወጣ ካዛንቺስ ገብርኤል አገኘሁት። የት ነው የምትሄደው? ወደ ቸርች ይዞኝ ሄደ እና አብሬያቸው ሄድኩ። እኔ የመሰለኝ ጊዮርጊስ፣ ወይ ስላሴ፣ ወይ የሆነ የኦርቶዶክስ ቸርች የሚሄዱ ነው የመሰለኝ አዲስ አበባ አብሬያቸው ሄድኩ። የሆነ ቤት ውስጥ ገባን። እገባንበት ቤት መቀመጫው እንደ ማውቀው ኦርቶዶክስ ክብ ክብ የሆነ ሳይሆን እንደዚህ አይነት መቀመጫ ነው። እና ጎሽ እንኳን መጣው ነው ያልኩት። እዚህ አንድ ቀን መጥቼ እዚህ ያሉትን መሪዎች ጭንቅላታቸውን በጩቤ ሰክቼ እገላለሁ፣ በድንጋይ ጭንቅላታቸውን አፈርሳለሁ እያልኩ እያሰብኩ መዝሙር መዘመር ጀመረ። ከዛ መጽሐፍ ቅዱስ ልክኛ እንደምናደርገው መነበብ ጀመረ። ከዛ መባ እንደዚህ ተሰብስቦ ሰባኪው ስለ ኃጢአት እና እግዚአብሔር ኃጢአትን ለማስወገድ ምን እንዳደረገ ጌታ ኢየሱስ ክርስቶስ መስቀል ላይ የተሰቀለው የኃጢአት ዋጋ ለመክፈል እንደሆነ ተናገረ እና በጣም ልቤ ተለወጠ። ለካ ለካ አልኩኝ ክርስትና ማለት እንደዚህ ነው። እማውቀው ብዙ ነገር ስላለ ከያን ጊዜ ልቤን የለወጠው የወንጌል መልእክት ነው። ሰዎች በወንጌል ሲያምኑ እምነታቸው እምነታቸውን በሱ ላይ ሲያደርጉ ልዩ ኃይል ማለትም የእግዚአብሔር ኃይል በውስጣቸው ይተላለፋል። የእግዚአብሔር አስደናቂ የይቅርታ ጸጋ ውስጣቸው ይገባል። የእግዚአብሔር አስደናቂ የይቅርታ ኃይል ህይወታቸውን ይለውጠዋል። የእግዚአብሔር የክርስቶስ ኢየሱስ የመስቀል ስራ ከዚህ የተነሳ ሰዎች ይለወጣሉ። አሁን እነዚህ እዚ ጋ የጠቀስኳቸው ጥቅሶች አሉ። እነዚህን ጥቅሶች ማወቅ የእግዚአብሔር ኃይል ነው ወንጌል በእምነት በኩል ኤፌሶን ምዕራፍ 2 ቁጥር 8 በጸጋ ድናችኋል፣ ያም ከራሳችሁ አይደለም፣ እሱ የእግዚአብሔር ስጦታ ነው። ወንጌል የእግዚአብሔር ኃይል ነው፣ የእግዚአብሔር ስጦታ ነው፣ በነፃ የምንቀበለው ነው። ሰርተን የምናገኘው አይደለም ሮሜ ምዕራፍ 10 ቁጥር 17 ላይ እንግዲህ እምነት የሚመጣው ከመስማት ነው መስማትም በእግዚአብሔር ቃል ነው ወንጌል በእግዚአብሔር ቃል አማካኝነት የምንሰማው ግን ውስጣችን ገብቶ የሚሰራ ኃይል ነው ወንጌል የማን ኃይል የእግዚአብሔር ኃይል የሚለውጥ የሚቀርጽ የሚያጸና ተስፋ የሚሰጥ የመንግሥተ ሰማይ ውራሾች የሚያደርግ ልዩ ኃይል ነው ዮሐንስ 6 63 ላይ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም አለና ጌታ ኢየሱስ። እኔ የነገርኳችሁ ቃላት እነሱ መንፈስና ሕይወት ናቸው። አያችሁ፣ ብዙ ጊዜ ሰዎችን መጽሐፍ ቅዱስ እንዲያነቡ እንገፋለን፣ እንለምናለን፣ እናበረታታለን። ምክንያቱም የጌታ ኢየሱስ ክርስቶስ ቃል ሕይወትና መንፈስ ነው። ስጋ ምንም አይጠቅምም፣ ሕይወት የሚሰጠው መንፈስ ነው። እኔ የነገርኳችሁ ቃል አለ ጌታ ኢየሱስ፣ ሕይወትም መንፈስም ነው። የሚለውጥ ኃይል ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ከሚጠፋ ሳይሆን ነገር ግን በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ዳግመኛ ተወልዳችኋል ይላል። ይሄ የወንጌል ኃይል ዳግመኛ እንድንወለድ የሚያደርግ ኃይል ነው። ሙሉ በሙሉ ህይወታችንን የሚቀይር አመለካከት፣ አስተሳሰብ፣ ለኃጢአት ያለንን ዝንባሌ ሁሉ ከውስጣችን ሙልጭ አድርጎ የሚያወጣ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ አራት ላይ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ተናግሯል። እኔ ደግሞ በመጀመሪያ ያንን የተቀበልኩትን አሳልፌ አስተላልፌላችኋለሁ። እንደ መጽሐፍትም ክርስቶስ ለኃጢአታችን እንዴት እንደሞተ እሱም ተቀብሮ እንደነበረ ደግሞም እንደ መጽሐፍ በሦስተኛው ቀን እንደገና እንደተነሳ አስተላልፌላችኋለሁ ወንጌል ጌታችን ኢየሱስ ክርስቶስ የሰውን ስጋ ለብሶ መጥቶ ለኃጢአታችን መስቀል ላይ ሞቶ ለኃጢአታችን ሞቶ ተቀብሮ እንደገና በሶስተኛው ቀን ተነስቶ በእግዚአብሔር ቀኝ በማድረጉ ጌታ ኢየሱስ ክርስቶስ የሰራው ስራ በአብ ዘንድ ተቀባይነት ያገኘው የዘላለም ስራ መሆኑን ያረጋገጠ የእግዚአብሔር ኃይል ነው እግዚአብሔር ይመስገን ግን ጥያቄ አለኝ እዚህ ጋር አራተኛው ነጥብ ወንጌል በኃይልነቱ የሚሰራው ለነማን ነው? አሁን ይህንንም ማሰብ በጣም አስፈላጊ ነው። ቁጥር 16ን እንደገና ተመልከቱ። እኔ አንዳንድ ጥቅሶች በጣም ሰፊ ሀሳብ ስላላቸው ነጥሎ ነጣጥሎ ማየት በጣም ጠቃሚ እንደሆነ አያለሁ። ቁጥር 16ን ስታዩ እኔ በክርስቶስ ወንጌል አላፍርም አለና በቅድሚያ ለአይሁዳዊ እንዲሁም ደግሞ ለግሪክ አለና ዘሮች ነው ያነሳው። አይሁዳውያንም ሆኑ ግሪኮች፣ ነጭም ጥቁርም፣ አማራም፣ ኦሮሞም፣ ጉራጌም፣ ትግሬም ሁሉንም መጥቀስ ትችላላችሁ። የተማረ ያልተማረ፣ ሴት ወንድ ሁሉንም መጥቀስ ትችላላችሁ። የሚያምነውን ሁሉ ለማዳን የእግዚአብሔር ኃይል ነው ብሎ ነው የተናገረው። ወንጌል የሚያድነው እነማንን ነው? የወንጌል ኃይል አዳኝ የሆነው ለነማን ነው የሚል ጥያቄ ነው እዚጋ የጠየኩት። ሐዋርያው ሶስት አይነት ሁለት አይነት ሰዎችን ያነሳው፣ እኛ ብዙ አይነት ሰዎችን መደርደር እንችላለን። አስቀድሞ ለአይሁዳዊ አይሁዳዊ እነማን ናቸው? በሃይማኖተኝነት የሚያምኑ እኛ የአብርሃም ዘር ስለሆንን የአብርሃም ዘር ስለሆንን የእግዚአብሔር መንግስት ወራሾች ነን እያሉ ውስጣቸው ኃጢአት የተሞላ ጣዖት የሚያመልኩ ፈሪሳውያንን የሚጠቅስ ነው። አይሁዳዊ በእርግጥ ሌሎችም አሉ። ፈሪሳውያን ብቻ አይደሉም። አይሁዳውያን ሰዱቃውያን የሚባሉም ነበሩ። መላእክትን የማያምኑ ትንሣኤ ሙታንን የማያምኑ አይሁዳውያን ሆኖ የተለያየ እምነት ያላቸው። ግን የተለያየ ሃይማኖት ተከታይ መሆናችን አይደለም ዋናው ነጥብ። ሐዋርያው ቅዱስ ጳውሎስ የሚናገረው ወንጌል አይሁዳውያንም ለማዳን አይሁዳዊ ነው፣ ጳውሎስ አይሁዳዊውን ለማዳን የእግዚአብሔር ኃይል ነው። ወንጌል ደግሞም ግሪክ የተለያየ ጣዖት አምላኪዎች እንጨት፣ ወፍ፣ ደግሞም ወንዝ፣ ድንጋይ የሚያምኑ ግሪኮች ፍልስፍና የሚያምኑ ለእነሱም የእግዚአብሔር ኃይል ነው። የተማረውንም ሃይማኖተኛውንም ያልተማረውንም ማዳን የሚችል የእግዚአብሔር ኃይል ነው። ግን ምን አይነት ሰዎች ናቸው የሚድኑበት? ዝም ብሎ አይሁዳዊ ወይም ግሪክ ሰው የሆነ ሰው ሁሉ በወንጌል ይድናል ማለት አይደለም። በወንጌል የሚድነው የተወሰነ ሰው ነው። የተወሰነ ስል ይህንን የሚቀጥለውን ክራይቴሪያ ያሟላ በደንብ ሳነብስሙ የሚያምነውን ሁሉ ለማዳን ነው የሚለው። አይሁዳዊም ይሁን ግሪካዊ በክርስቶስ ወንጌል የሚያምን ይድናል ነው፣ ሃይማኖተኝነት አይደለም። በክርስቶስ ወንጌል የሚያምን ሁሉ ከዘላለም ቁጣ ከሲኦል ፍርድ ድኖ የእግዚአብሔር ልጅና የእግዚአብሔር መንግስት ወራሽ ይሆናል ለማዳን የሚችለው ወንጌል ለሚያምነው ነው ስለዚህ እምነት ይጠየቃል በወንጌል ለመዳን ሀሳቤን እየተከተላችሁኝ እንደሆነ አስባለሁ በወንጌል ለመዳን ሰዎች ወንጌል እንደሚያድን ማመን አለባቸው እምነት የሚባለውን ነገር ቅድም ስናገር ይሄ የሰማሁት መልእክት እና የሰማሁት የእግዚአብሔር እውነት ትክክል ነው ብሎ ይሄንን ነገር በልብ በመንፈስና በነፍስ መቀበልና እርግጠኝነቱን ማመን ማለት ነው። ውስጣችን መሰረት ሆኖ የሚቀመጠው ስለዚህ፣ አይሁዳዊም የግሪክ ሰዎችም ለሁለቱም የሚያስፈልገው ወንጌል የሚያድናቸው ሲያምኑት ነው። አሁን አንደኛ ቆሮንቶስ ምዕራፍ አንድ ላይ ቁጥር 22 እስከ 24 እዚህ ስላይዱ ላይ ጽፌዋለሁ። እንደዚህ የሚል ቃል ተጽፎ ታገኛላችሁ አይሁድ ምልክትን ይጠይቃሉና ግሪኮችም ጥበብን ይፈልጋሉ። አያችሁ አሁን ጳውሎስ የሚናገረው አይሁዶች ግሪኮች፣ አይሁዶች ግሪኮች እያለ ነው። አይሁድ ምልክቶችን ይጠይቃሉ። ምልክት፣ ምልክት፣ ምልክት፣ ምልክት ጌታ ኢየሱስን ራሱ አንተን እንድናምንህ ከሰማይ የሆነ ምልክት እንድታሳየን እንፈልጋለን ብለው ሲጠይቁት ነበር ፈሪሳውያን ተሰብስበው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ ስድስት ላይ የነገራቸው ነገር አለ። እኔ ከሰማይ የመጣሁ የወረድኩ እንጀራ ነኝ። በእኔ የሚያምን ቢኖር ይድናል። እኔን ስጋዬን የሚበላ ደሜን የሚጠጣ እሱ ይድናል ብሎ ተናግሯል። እና ታዲያ ከሰማይ አንድ ምልክት ለምን አታሳየንም? ሙሴ እኮ ምልክት አሳይቷችሁ ነበር። መና ከሰማይ የወረደ አርባ ዓመት ሙሉ ተመግባችኋል። አሁን ከሰማይ የወረደ እንጀራ ምልክት ከፈለጋችሁ እኔ ነኝ ብሎ ተናግሯቸዋል። አይሁዶች ምልክትን ይጠይቃሉ። ምልክት በእርግጥ ሰዎችን አያሳምንም። አይሁዶች በምልክት የሚያምኑ ቢሆን ኖሮ አልአዛር ከሞት ተነስቶ ማመን ነበረባቸው። አይሁዶች በምልክት የሚያምኑ ቢሆን ኖሮ የ38 ዓመት ሽባ የነበረውን ሰውዬ ጌታ ኢየሱስ ሰሊሆን መጠመቂያ ጋ ሄዶ አንተ ሰው ተነስ እና ተመላለስ ከዚህ በኋላ ኃጢአት አታድርግ፣ ይሄ በሽታ እንዳይመለስብህ ብሎ ሲናገር ወዲያውኑ ተነስቶ ሰላሳ ስምንት ዓመት ሽባ የሆነው ሰውዬ ተነስቶ ሲሄድ አይሁዶች ያምኑ ነበር። ምልክት ሰዎችን ለማሳመን ጥሩ ነው ሊባል ይችላል። ዛሬ ሰዎች በውሸት ምልክት ሰዎችን ያታልላሉ። አይሁዶች ምልክትን ጠይቀዋል። ምልክት አላሳመናቸው። ግሪኮችም ጥበብ ይፈልጋሉ ጥበብ ምን አይነት ጥበብ? ምን አይነት ጥበብ? ምን አይነት ጥበብ ብለው ይጠይቃሉ። ግን ጳውሎስ የተናገረውን ተመልከቱ። ስላይዱ ላይ ማንበብ ትችላላችሁ። አይሁዶች ምልክትን ይጠይቃሉ፣ ግሪኮችም ጥበብን ይፈልጋሉ። እኛ ግን እኛ ግን እኛ የክርስቶስ ኢየሱስ ተከታዮች፣ የወንጌል አማኞች፣ የተሰቀለውን ክርስቶስን እንሰብካለን። ምልክት አንሰብክም። ክርስቶስን ነው ምንሰብከው፣ የተሰቀለውን ክርስቶስን እሱ ለአይሁድ ማሰናከያ ለግሪኮች ደግሞ ሞኝነት ነው። አይሁዶች የክርስቶስ ኢየሱስን መሰቀል አልጠበቁም። ግን እኛ የምንሰብከው የተሰበቀውን የተሰቀለውን ክርስቶስን ነው። ለኃጢአትሽ ለኃጢአትህ መሰረይ እና መንጻት ትክክለኛና ብቸኛ መፍትሄ የክርስቶስ ኢየሱስ መስቀል ላይ ደም ማፍሰስ ብቻ ነው። ያ ብቻ ነው ለኃጢአታችን መሰረይ የሚሆነው እኛም የተጠራ ነው። ይህንን ብቻ እንድንሰብክ ነው እና ግን ሐዋርያው ቅዱስ ጳውሎስ መልሶ ምን አለ? ሶስተኛው መስመር እንደምታውት ስላይዱ ላይ ለነሱ ለተጠሩት ግን፣ ለማመን ለተጠሩት ለአይሁዶችም፣ ለግሪኮችም ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው። ታያላችሁ፣ እኛ የተጠራን ከሆነ በክርስቶስ ለማመን ለእኛ አይሁድም እንሁን ግሪክ ወንዶችም እንሁን ሴቶች ምንም እንሁን ምን ክርስቶስ የወንጌላችን ባለቤት የእግዚአብሔር ጥበብና የእግዚአብሔር ኃይል ነው። ስለዚህ ወንጌል በወንጌል አምኖ መዳን የሚባለው ነገር የእግዚአብሔር የጥበቡ ስራ ውጤት ነው። እግዚአብሔርንና ጥበቡን አስቡት። ይህን ሰማይና ምድርን ከፈጠረ ጀምሮ እንዳለ እንዲቀጥል ያደረገ እኛን ራሱ ተመልከቱ። በአስደናቂ ሁኔታ ሰው ያደረገ ይሄ እግዚአብሔር በጥበቡ ሁሉ ሰውን ለማዳን ያገኘው ጥበብ ክርስቶስ ኢየሱስ መስቀል ላይ ተሰቅሎ ለእኛ ሞቶ፣ እሱም በማመን እንድንድን ብቻ ነው። የእግዚአብሔር ጥበብ ይህ ጳውሎስ ሲናገረው ለእነሱ ለተጠሩት ግን፣ ለአይሁዶችም፣ ለግሪኮችም፣ ለማንም ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው። አይሁድ ግሪክ፣ የሚለው አባባል በየትኛውም ዓለም በማንኛውም ጊዜ የሚኖሩትን የሰዎችን ልጆች ሁሉ የሚጠቅስ አባባል ነው። ግን ሰዎች ሁሉ ወደ ክርስቶስ ቢመጡ ከአይሁድም ከግሪክም ይድናሉ። የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ የሚያድን የእግዚአብሔር የማዳን ኃይል ያለው በወንጌል ውስጥ ነው። ወንጌል ወንጌል አስደናቂ መልእክት ነው። ክብር ለእግዚአብሔር ይሁን። የመጨረሻው ነጥቤ የወንጌል አገልግሎት ጥሪ የሚላለኝ ለብዙዎቻችን ለአማኞች ሁላችንም የሚጠቅም ማሳሰቢያ ነው። ሐዋርያው ጳውሎስ የወንጌል ጥሪ እንዴት እንዳገኘ ይናገራል። ቁጥር 14ና 15 ላይ ለግሪኮችና ለአረማውያን፣ ለጥበበኞችና ጥበብ ለሌላቸው እኔ ባለ ዕዳ ነኝ እንደዚሁም በሚቻለ መጠን ለእናንተ በሮም ላላችሁ ደግሞ ወንጌል ለመስበክ ዝግጁ ነኝ ብሎ ሮም ላሉ በነገራችን ላይ የመጀመሪያው የክርስትና ሰላሳ ዓመት ውስጥ ጌታ ኢየሱስ ካረገ በኋላ የመጀመሪያው 30 ዓመት ውስጥ በጣም አስደናቂ በሆነ መንገድ ወንጌል በዓለም ሁሉ ተሰራጭቷል። 12 ሐዋርያት ከዛ በየቦታው ቸርቾች እየተከፈቱ ልክ እንደ አሁኑ ዘመን ተመሳሳይ ጾታ ጋብቻ በጣም ይደገፍ በነበረበት ዘመን ወንጌል ዓለምን ግልብጥብጧን ነው ያወጣት። በተራ ሰዎች፣ በአሳ አጥማጆች እየተሰበከ ወንጌል በከበረ መንገድ ይሰራጭ ነበር። መዝለል፣ መጨፈር በወንጌል ፊት አልነበረም። ሰዎች ሁሉ የሚያስፈልጋቸው ይህንን ወንጌል ሰምተው መዳን ነበር። እና ሮም ብቻ ሮም ብቻ ይሄ ደብዳቤ በተጻፈበት ጊዜ ከ ሰላሳ ሺህ በላይ አማኞች ነበሩ። ይሄ ሮሜ መልእክት በተጻፈበት ጊዜ ሐዋርያው ቅዱስ ጳውሎስ የሚለው ለሮሜ ክርስቲያኖች፣ ለግሪኮች፣ ለአረማውያን ማለት ግሪኮች እነዚህ ጥበባውያን ነን የሚሉት ናቸው። አረማውያን ደግሞ ጣዖት አምላኪዎች ነን ናቸው የሚባሉት ናቸው። ለጥበበኞችም ጥበብ ለሌላቸውም እኔ ባለዕዳ ነኝ ብሎ እንደዚሁም በሚቻለ መጠን ለእናንተ በሮም ላላችሁ ወንጌል ለመስበክ ዝግጁ ነኝ ብሎ ይሄ የኔ ጥሪ እዳ እዳ እዳ ነው ውስጤ ውስጥ ያለው ለሰዎች ሁሉ ወንጌልን ለማካፈል ምክንያቱም ጠቃሚ ነው። ወንጌል የእግዚአብሔር ኃይል ነው። የእግዚአብሔር ጥበብ ነው። የሰዎች መዳን ምክንያት የሆነው ወንጌል ብቻ ነው። ስለዚህ ጳውሎስ ይህንን እናንተ ጋር መጥቼ ለመስበክ ዝግጁ ነኝ። የኮንፍራንስ ዝግጅት እንኳን አይደለም የሚጠየቀው፣ ጀስት ህዝቦች ፊት ቀርቦ ወንጌል መስበክ ነው። የጌታ ኢየሱስ ክርስቶስ ጥሪ፣ የጳውሎስ መረዳት ወንጌል ብሰብክም እንኳ እኔ የምመካበት ምንም ነገር የለኝም ብሎ ሮሜ አንደኛ ቆሮንቶስ ላይ ተናግሯል። ወንጌል የመስበክ ግዴታና ኃላፊነት አለብኝ፣ ግን ለጥቅሜ ወይም ደግሞ በምድር ላይ ሊሆን የሆነ ነገር እንዳደርግና እንዳገኝ ሳይሆን ክርስቶስን ጌታዬን እንዳከብር ሰዎች እንዲድኑ ነው። ምክንያቱስ እዚህ የዘረዘርኳቸው ምክንያቶች አሉ። የወንጌል አደራ የሁላችን የአማኞች ሁሉ ነው። ምክንያቱም ወንጌል ለሰዎች ብቸኛ መፍትሄ ነው። ወንጌል ወንጌል ለሰዎች እውነተኛ መፍትሄ ነው። ወንጌል ለሰዎች ዘላለማዊ መፍትሄ ነው። በደንብ ስሙኝ ወገኖች፣ የፖለቲካ ለሰዎች ዘላለማዊ መፍትሄ ሆኖ አያውቅም። ወንጌል ለሰዎች ብቸኛ እረፍት ሰጪ ኃይል ነው። ሁላችን ወንጌልን ለማካፈል ተጣርተናል። እንድንጋብዝ ሰዎችን እንድናካፍለው ጌታ ፍሬ እንደሚሰጠን ፍሬያችሁ እንዲኖር ለፍሬ ሾሚያችኋለሁ እንዳለው የወንጌል አገልግሎት ደግሜ ልንገራችሁ አያሳፍርም ምክንያቱም የእግዚአብሔር ኃይል መገለጫ መሳሪያ ነውና፣ የምንናገረው እውነት ሆኖ በሰዎች ውስጥ ለውጥ ሲያመጣ አይተናል። እኔ አይቻለሁ በህይወቴ በጣም ሚደንቅ ሚደንቅ ለውጥ በሰዎች ውስጥ። ስለዚህ የወንጌል ጠቅላላ መልእክት ምን እንደሆነ ገብቶን የወንጌል ባላደራዎች እንድንሆን እግዚአብሔር አምላካችን ይፈልጋል። በጣም የተጨነቁ ብዙ ሰዎች አሉ። ምንድን ነው ምን ሆነው ብለው የሚጨነቁ ለእነዛ ሁሉ የጭንቀት መፍትሄ መሆን የምንችለው የወንጌል አገልግሎት ጥሪ እንዳለን በማወቅና ወንጌልን ለሰዎች በማካፈል ወይም ቤተ ክርስቲያን መጥተው እንዲሰሙ በመጋበዝ ነው። ግን የወንጌል ጠቅላላ መልእክት ስለ ማና ስለማን ነው የሚያወራው ወንጌል እኔ እኔ እንደማስበው እንደገባኝ፣ መጽሐፍ ቅዱስን እንደሚያነብ ሰው እና ጌታን እንደሚያገለግል ሰው የወንጌል ጠቅላላ መልእክት በሁለት ጉዳዮች ላይ ያነጣጠረ ነው። አንደኛ ስለ እግዚአብሔር ነው። ሁለተኛው ስለ ሰው ነው። እግዚአብሔር ቅዱስ ነው። ዘላለማዊ ነው። ንጹህ ነው። ጻድቅ ነው። ሰው ኃጢአተኛ ነው። ሰው የእግዚአብሔር ጠላት ነው። ሰው የእግዚአብሔር ጠላት ነው። እግዚአብሔር ደግሞ ቅዱስ፣ ኃያል፣ ዘላለማዊ በጣም የከበረ አምላክ ነው። ስለዚህ ሰው በምንም አይነት መንገድ በራሱ ስራ ሊጸድቅ አይችልም። መጽሐፍ ቅዱስ እንደሚናገረው ሰው በሰራው ስራ ሁሉ ለመጽደቅ ቢያስብ ውጤቱ ሲኦል ነው። ሰው በሰራው ስራ አይጸድቅም። ስለዚህ በእግዚአብሔር ፊት ሰው በሰራው ስራ ስለማይጸድቅ እግዚአብሔር ያዘጋጀው የጥበቡ መግለጫ የሆነው ነገር ክርስቶስ ኢየሱስ በመስቀል ላይ ሞቶ ሰዎችን ተክቶ በሰዎች ኃጢአት ራሱን ሰጥቶ መሞቱ ነው። ሰው በኃጢአቱ የእግዚአብሔር ጠላት ነው፣ ተስፋ ቢስ ነው የእግዚአብሔር የኃጢአት ባሪያ የኃጢአት ባሪያ የሰይጣን ፈቃድ ፈጻሚ ነው ሰው በተፈጥሮ ስለዚህ ሰው ከንቱ ነው። በጣም ከንቱ ነው። ሰው ከእግዚአብሔር ጋር እንዲታረቅ በምትኩ ዋጋ ተከፍሎለታል። ያን ዋጋ የከፈለው ጌታ ኢየሱስ ነው። ስለዚህ በጌታ በኢየሱስ ክርስቶስ ላይ እምነቱን ያደረገ ሰው በተሰቀለውና ለሰው ኃጢአት ራሱን ሰጥቶ በፈቃዱ በሞተው በክርስቶስ ላይ እምነቱን የሚያደርግ ሰው ወዲያውኑ የወንጌል ኃይል በውስጡ ሰርቶ አዲስ ልብ፣ አዲስ ተስፋ፣ አዲስ ህይወት ያገኛል። ከእግዚአብሔር ጋር ይታረቃል። የእግዚአብሔር ልጅ ይባላል። እኔ አሁን የመልእክቴ ርዕስ የወንጌልን ኃይል እናስታውስ ነው። ወንጌል ኃይለኛ ነው። ግን ምን አይነት ኃይል ነው ያለው? የራሱ የእግዚአብሔር ኃይል ነው ያለው። የእግዚአብሔር ኃይል በቅጽበት የሚለውጥ ዘላለማዊ ህይወት የሚሰጥ ልብን መንፈስን አይምሮን ቀይሮ በጣም የተለወጠ አዲስ ሰው ሊያደርግ የሚችል የእግዚአብሔር ኃይል ያለበት ነው። ይሄንን ወንጌል ማመን መባረክ ነው። ይሄንን ወንጌል ማመን መጠቀም ነው። ይሄንን ወንጌል ማመን ዘላለማዊ ህይወትን ማግኘት ነው። እግዚአብሔር በዚህ እውነት ይባርከን። ክብር ለእግዚአብሔር ይሁን። ስለዚህ ለሰዎችም ይሄንን ወንጌል እናስተላልፈው። በዚህ ወንጌል አማካኝነት የምናገኘውን ነገር ቁጥር 11ን እንዘምረዋለን። ከናንሲ ጋር ቁጥር 11 እሰይ፣ በሰማይ ቤት አለኝ እሰይ